እዚህ ሮም ላይ በየዓመቱ እንደሚሆነው ሁሉ ዛሬ በጎርጎሪዮስ የቀን ቀመር የ2015 ልደተ ኢየሱስ ክርስቶስ ከፍ ባለ ድምቀትና ሽብርተኝነትን በመስጋት በከፍተኛ ጥበቃ እየተከበረ ነው። ትናንትና ምሽት የኩላዊት ቅድስት ካቶሊካዊት ቤተ ክርስቲያን ርእሰ ሊቃነ ጳጳሳት ፍራንሲስ በብፁዓን ካርዲናላት እና ጳጳሳት ተሸኝተው በቅዱስ ጴጥሮስ ባዚሊክ የልደተ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ስርዓተ ቅዳሴ መርተዋል። ከፍተኛ የመንግሥት ባለሥልጣናት፣ በቅድስት መንበር ማለት በቫቲካን የተመደቡ አምባሳደሮችና በብዙሽ የሚገመት ሕዝብ የዚሁ ሥርዓተ ቅዳሴ ተሳታፊ ሆነዋል። In questa notte risplende una grande luce. Su tutti noi rifulge la luce della nascita di Gesù. Quanto sono vere e attuali le parole del profeta Isaia che abbiamo ascoltato. Hai moltiplicato la gioia. ኢሳይያስ ነቢይ ጠቅሰው ዛሬ ሌሊት በሁላችን ላይ ትልቅ ብርሃን ፈንጥቀዋል። ብርሃኑ የመድኅን ዓለም ኢየሱስ ክርስቶስ መወለድ ነው። አያይዘው ልደተ ክርስቶስ ጨለማ የነበረውን ብርሃን ሆነ፣ ሐዘን በደስታ ተተካ። ክርስቶስ ለድኅነት ሰው ከሰማይ ሰማያት መውረዱ ተበስረናል ብለው ልባችን ከፍተን ደስታውን ማስተናገድ ይጠበቅብናል ብለዋል። ክርስቶስ በመንፈስ ቅዱስ ከተወለደ በኋላ ሁሉም ተቀይረዋል። ሰው ቸልተኝነትን ገጥቶ የትብብር መንፈስ እንዲያዳብር ሰሊቃነ ጳጳሳት ፍራንሲስ አጽንዖት ሰጥተው ሰብከዋል። ዛሬ እኩለ ቀን ላይ በቅዱስ ጴጥሮስ ካቴድራል ሰገነት ብቅ ብለው በአደባባዩ ለተገኙ በብዙ ሺ ለሚገመቱ ምዕመናንና ሀገር ጎብኞች ኡርቢ ኤት ኦርቢ ለሮም ከተማና ለመላ ዓለም ሐዋርያዊ ቡራኬ ሰጥተው መልእክት አስተላልፈዋል። በጥንታዊት ሮም ከተማ ከዐሥራ ሁለቱ የክርስቶስ ሐዋርያት ሁለቱ ጴጥሮስ ወጳውሎስ የሰማዕትነት አክሊል የደፉባትና መቃብሮቻቸውን የሚገኙባት ከተማ ከመሆኗ ባሻገር የሥነ ጥበቦች ማዕከልም በመሆኗ የአማንያን መስህብ መሆኗ ይታወቃል። ይሁንና ከአንድ ሳምንት ጀምሮ ለክብረ በዓሉ ሮም ከተማ አሸብርቃ ትገኛለች። በተለይ ከደቡባዊ ጀርመን ከባየርን ክፍለ ሀገር ለካቶሊካዊት ቤተ ክርስቲያን የተለገሰው በቅዱስ ጴጥሮስ አደባባይ የተተከለው 33 ሜትር ቁመት ያለው ግዙፍ የገና ዛፍ እጅግ ይማርካል። በዚሁ የገና ወይም የልደተ ኢየሱስ ክርስቶስ ዛፍ ግርጌ ኢየሱስ ሕፃን ሲወለድ የሚያንጸባረቅ በረት፣ የእንስሳት መመገቢያ፣ ኢየሱስን መወለዱ የሰሙ ሰብአ ሰገል ከምሥራቅ ክፍለ ዓለም በኮከብ ተመርተው ሕፃኑን ለማየትና ለመጎብኘት እጅ መንሻ ዕጣን፣ ከርቤና ወርቅ ይዘው ሕፃኑን ሲጎበኙ የሚያመለክቱ ማራኪ ምስሎች ይታያሉ። በውዳሴ ማርያም መሠረት ዕጣኑ አምላክ፣ ከርቤ መድህን፣ ወርቅ ንጉሥ ስለሆነ ነው። ሮማውያንና የሀገር ጎብኚዎች በብዛት የቅዱስ ጴጥሮስ አደባባይ ሲጎበኙ ይስተዋላሉ። ይህ በዚህ እንዳለ ሆኖ በቅዱስ ጴጥሮስ አደባባይ ያገኘኋቸው ኢትዮጵያዊት ወይዘሮ ስለ በዓሉ ያላቸውን አስተያየት ጠይቄያቸው ሲመልሱ በጣም ደስ ይላል። እንደምን አላችሁ በዓሉ በጣም ደስ ይላል። ወዲያ ወዲህ እያልን ነው። እዚህ ጊፍት ምንም ለመግዛት እየተሯሯጥን ነው። ዛሬ ባህሉ ነው። በጣም ደስ ይላል። በጣም ከሀገሪቱ በዓል አከባበር ይመችዎታል? ይግባባሉ? አዎ እግባባለሁ። ቤተሰብ የባለቤቴ ቤተሰቦችም ጣሊያኖች ናቸው። ከእነሱ ጋር የምናከብረው በጣም በጣም ደስ ይላል ባህሉ እና ሀገሪቱ ከተማይቱ በጣም ያሸበርቃለች፣ እና ሁልጊዜ እንደዚህ ነው የሚሆነው። ሁልጊዜ በቃ ከተማ መብራት በመብራት ነች። ባህሉ ሽርጉድ ይላል። እንደ ሀገራችን ደስ ይላል። በጣም በጣም ቆንጆ። ብዙ ጊዜ ቆይተዋል እዚህ? አዎ አዎ፣ ወደ 13፣ 14 ዓመት ሆኖ። ጣሊያንኛ እንግዲህ ይችላሉ በደንብ? እንትን ማለት ነው ሞክራለሁ። ለክፉ አልሰጥም እንደሚባለው፣ ሀገራችን ምንም አልልም። በጣም ደስ የሚልወት ከዚህ በዓል የጣሊያን በዓል እንግዲህ ፈረንጆች በዓል ገና፣ ደስ የሚልወት ምንድን ነው አከባበሩ ነው። የህዝቡ ስሜት ነው። ምንድን ነው የህዝቡ ስሜት ከፋሚሊ ጋር ማሳለፉ እንደ ሀገራችን ደስ ይላል። እዚህም አለ እንዳገራችን፣ ሀገራችን ከፋሚሊ ጋር አብሮ ማሳለፍ፣ መጫወት፣ ካርታ እንደ ሀገራችን ደስ ይላል። በጣም እሱ ደስ ይለኛል ከዚህ ሀገር መልካም በዓል ይሁንኖርት። እንግዲህ አመሰግነወታሉ። እኛም ለሰባቱ እናመሰግናለን። እግዜር ይስጥልን። ደና ሁኑ። ትክልዝጊ ተክልስጊ ገብረ ኢየሱስ ለዶይቼ ቨለ ራዲዮ ሮም።